ቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባች። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ የዛሬ ምሽት ዝግጅታችንን እናስተዋውቃችሁ። የታሰሩት ጠበቃ ሄኖክ አክሊሉ እና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ። ለሰዎች መታሰራል ስላልነበረባቸው ነው ያለ ቅድመ ሁኔታ ሰቱ የምንለው የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ናቸው። ዘገባ አለን። በሌላ በኩል ተይዘው ስር ላይ የሚገኙት የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሀመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል አቃቤ ሕግ አስታወቀ። ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ፈጥሮ የነበረ መሆኑን አልገባም አልሄድም፣ ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከመመራት ዳይሬክተሩ አቶ ፈቃዱ ጸጋ ናቸው። ይዘናቸዋል። በሌላ ዘገባችን ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ቢፈልጉም ላቀረቡት ጥያቄ መልስ ሳይሰጣቸው ወራት እንዳለፉ ተናግረው ቅሬታን አሰምተዋል። እኛም ሀገራችን ላይ ገብተን የሀገራችን

የአንድ ሀገር መንግስት በአምሳ ሜትር ክልል ውጭ መጥበብ አይችልም። እንደ ዘ ፕሮቴክሽን ኦፍ ዩናይትድ ኔሽንስ ስር ስለሆነ ማለት ነው። የጥገኛ ጠያቂ ኢትዮጵያውያንን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው። በጅቡቲ የኢትዮጵያ አምባሳደር ሻሜቦ ሲሳሞና በተባበሩት መንግስታት የአልአዴ የጥገኝነት ጠያቄዎች መጠለያ ጣቢያ ዋና ኃላፊ ባርሃሺ ኪራናን ነበር የሰማችሁት። ዘገባ ይኖረናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ፕሮግራማችንን ነው። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠይቋል። ፖሊስ በምርመራ መጠየቂያ ጊዜ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌ ለቪኦኤ ገልጸዋል። የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌ ለቪኦኤ እንደተናገሩት ጥቅምት ስድስት የታሰሩትና በትናንትና ሁለት ፍርድ ቤት የቀረቡት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ መፈታት አለባቸው የሚለው የድርጅታቸው አቋም መሆኑን ነው። በአስቸኳይና ያለ ቅድመ ሁኔታ ይፈቱ የሚለውን ነገር አምነስቲ የሚጠቀምበት የሕሊና እስረኞች ናቸው የምንላቸው ሰዎች ሲታሰሩ ነው ወይ ደግሞ ሰዎች መብታቸውን በመጠቀማቸው ምክንያት ብቻ ወንጀል ስለዚህ አሁን ባለው ሁኔታ ባለን መረጃ ምትል የተለያየ መረጃም የፖሊስ ክስ መሰረት እሱም ተከታትለናል። ሄኖክና ሚካኤል የተከሰሱበት ነገር ራሱ ወጣቶችን በማደራጀ ከአዲስ አበባ ውጭ በተወለዱ ሰዎች መምራት የለባትም በማለታቸው እንዲሁም ደግሞ ከፓለስታይን ኤምባሲ ጋር ግንኙነት በማድረጋቸው የሚል ነው እና እነዚህ ነገሮች ወንጀል አይደሉም። ካደረጓቸውም መብታቸው ኤክሰርሳይስ ያደረጉት ፓለስታይን ኤምባሲ ኢትዮጵያ ውስጥ ያለው የኢትዮጵያ ህግ መሰረት ነው። የኢትዮጵያ መንግስት ፍቃድ ነው። የኢትዮጵያ መንግስት ያደረገውን ነገር ነው ያደረጉት ና ሌሎች መ ደራጀት ትምህርት ህገ መንግስቱን ለማመቀፍ ህጎች የተቀመጡ ናቸው እና እነዚህ ሰዎች መታሰር አልነበረባቸው። በተለይ ደግሞ ሄኖክንም ይታወቃል ብዙ ሰዎችም የድብቅና ሲ ሲያገለግል በነፃም ሲያገለግል የኖረ ነው። በተለይ በሰራሽበሪ ጭ የተከሰሱ ብዙ ሰዎችም በመቶችን ቁጥር ሰዎችም የህግ ድጋፍ እያደረገ የታወቀ ነው እና ሺ እንደዚህ አይነት ሰውን ማድረግም ተገቢ አይደለም እና ለሰዎች መታሰር ስላልነበረባቸው ነው ያለ ቅድመ ሁኔታ ይፈቱ የምንለው። ከአቶ ሄኖክ ጠበቃ አንዱ የሆኑት አቶ አለልኝ ምህረቱ በበኩላቸው ተጠርጣሪዎቹ ከፍልስጤም ኤምባሲ ጋራ ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። አዲስ አበባ በአዲስ አበባውያን ብቻ ትመራለች በሚል የሚሰጡት ቅስቀሳ ህዝብ እርስ በርስ እንዲራራ ምክንያት ፈጥረዋል። ሌላው ከፓለስታይን ወይም ከፍልስጤም ቆንስላ ጋር ግንኙነት ያደርጋሉ የሚል ጠርጣሪ ያለን የሚል ነው። እስካሁን ድረስ ፍልስጤም ጋር ምን ተደረገ ምን ተወሰደ የሚባል ነገር በግልጽ የቀረበ ነገር የለም ግን ሀሳቡ በመነሳቱ ብቻ በጣም እኛ አዝነናል። ምክንያቱም ድሮ ግንቦት ሰባት ጋር ተገናኝተዋል፣ ከእነሱ ጋር ተገናኝተዋል እየተባለ ሰው በሰው ላይ ሰው እሱን ሲለጠፍ ነበር። ዛሬ እነዚህ ድርጅቶች ሀገር ሲገቡ ደግሞ እንደገና ሌላ ጋር ማገናኘት በጣም የሚያሳስብ ነው። ለማንኛውም እነዚህ እነዚህ በእነዚህ ምክንያቶች ጠርጥሬያቸዋለሁ እና ጊዜ ሲሰጠኝ ምርመራ አጣርቼ ላቅርብ ብሎ አስራ አራት ቀን ነበር የጠየቀው ፖሊስ። ፍርድ ቤቱ የፈቀደው ሰባት ቀን ነው። በእኛ በኩል እንግዲህ ለሄኖክ ሶስት ጠበቆች ነው ቀርበው የነበረው አቶ ወዳማው በኩል ነበር በእኛ ቤት እንትኑ የቀረበው መከራከሪያው። የቀረበው መከራከሪያ የነበረው አንደኛ ይሄ ጊዜ ያሰጥ አይደለም ጉዳዩ በውጡ ነው። መከታተል ይቻላል፣ የጊዜ ቀጠሮ ሊሰጣ አይገባም የሚል ነበር። በሁለተኛ ደረጃ ይህን ከሆነ ዋስትና ሊፈቀድ ይገባል የሚል ነበር። ነገር ግን ፍርድ ቤቱ የሰጠው ብይን ሲነበብ የሰማ ነው፣ ሀሳብን መግለጽ መብት ቢሆንም የሌላውን ሰው መብት እንዳይነካ ጥንቃቄ ማድረግ ያስፈልጋል። በዚህ ምክንያት ሰባት ቀን በጣቢያ ቆይተው ይቅረቡ። በዋስትና ገበብ ቢለቀቁ ማስረጃ ሊያጠፉ ይችላሉ። ዚህ ግን ወስደናል የሚል ነው የተነበበው በችሎት ላይ ስማ ነው። ፍርድ ቤቱ ፖሊስ ያቀረበውን የምርመራ ውጤት ለማድመጥ ለጥቅምት አስራ አምስት ሁለት ሺ አስራ አንድ ዓመተ ምህረት ተለዋጭ ቀጠሮ መስጠቱን ጠበቃ አለልኝ ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ለን ወደ ተከ ሰዓታዊ ዘገባችን እናልፋለን። ከተያያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅጅጋ ውስጥ ተከስቶ ከነበረው ሁከትና በጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አቶ አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል ጠቅላይ አቃቢ ሕግ አስታውቋል። አብዲሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሀሳብ ይጠቁም እንደነበረም ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍቃዱ ጸጋ ከጠባቂዎች ጋር ግብ ግብ ይፈጥሩ ነበር ብለዋል። አቶ አብዲ መሐመድ እንዲያርፎ የተደረገበትን የአዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፍቃዱ ዘጋ ከቪኦኤ ዘጋቢ ሶራ ሀለኬ ጋር ባደረጉት ቃለ ምልልስ አመልክተዋል። ካዶ ጠጋ በፌዴራል ጠቅላይ ዐቃቤ ህግ የተደራጀ ድንበር ተሻጋሪና ሀገራዊ ጉዳይ የሚያስከትሉ ወንጀሎች ጉዳይ ዳይሬክተሮች። ስለዚህ ይሄ ጉዳይ እርስዎን ይመለከታል? አዎ፣ በምርመራ ሂደት እኛ እንከታተላለን። አጠቃላይ ከባለፈው ሳምንት ቀጠሮ ከተመለሱ ጊዜ ጀምሮ ከማረፊያ ክፍላቸው ወጥተው ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሮ የነበረ መሆኑን አልገባ ማሌድም ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከምርመራ ክፍሉ ለመረዳት ችለናል። ከዛ ውጭ ታስሮ ያሉበት ክፍል የበር መስታወት መሰባበራቸውና ይህም ለማምለጥ ሙከራ ከማድረግ የተያዘ መሆኑን ከሚያሳዩትን ባህሪ የተረዳ ነው እና በሩን ቢሮ መስታወቶቹ ተሰባብሯል። ከዚ በኋላም ጥበቆቹ እንዲገቡ ሲነግሯቸው ግብግብ ለመፍጠር ሞክረዋል። ይሄ በተደጋጋሚ ጊዜ አንድ በህግ ቁጥጥር ስር ያለ ተጠርጣሪ ከሚያሳየው ባህሪ የተለየ ዝም ብላይ ሰፈር ወንበዴ የሚያሳዩ አይነት በህግ ቁጥጥር ስር የሌለ ሰው የሚያሳየው አይነት ባህሪ ያሳዩ የነበረ መሆኑን ነው ከምርመራ ክፍል ባልደረቦች የተረዳሁትና ይሄ ነው የነበረው የትኛው መስኮት ነው የተሰበረው የትኛ ፖሊስ ጣቢያ ነው እሳቸው አሁን አርፎ ያሉት አዲስ አበባ ፖሊስ ኮሚሽን ውስጥ ያለ ማረፊያ ቤት ያሉት ያረፉበትን ክፍል መስታወት ነው የሰበሩት እዛው ማለት ነው እዛው ይሄ የተፈጠረው ባለፈው ሳምንት ነው ከምርመራ ክፍል የተረዳሁት ባለፈው ሳምንት የጊዜ ቀጠሮ ከተሰጠ በኋላ መስከረም ሀያ ስምንት ማለት ነው ከተመለሱ በኋላ ያሳዩዋቸው የተለዋዋጭ ባህሪዎች አሉ ከዛ ውጭ ግን በር መስበራቸው ዞሮ ዞሮ መስታወቱ ከተሰበረ የሚያመልጡበት የሚወጡበት ሁኔታ ስለሚኖር ከማምለጥ ጋር የተያያዘ ተደርጎ የቀረበውም ለዛ ነው። ስለዚህ ለማምለጥ ሞክሯል ማለት ይቻላል። ያው በሩ ያስወጣቸዋል እንግዲህ ነው የሰበሩት መስታወት የሚያስወጣቸው ነው ከተሰበረ በኋላ። ስለዚህ ምን ሊያደርጉ በር ይሰብራሉ ብለን ነው ንድንወስድ የምንችለው። ወርሰሳቸው የተለያየ ምክንያት ሊሰጡ ይችሉ ይሆናል አድርገን አንድ ሰው በር ሰብሮ የሚያስወጣ እንትን መስጠት፣ መስታወትን መስበር፣ በጥበቃ ላይ ያለ ሰው የራሱን እርምጃ ወስዶ ለማምለጥ ከመሞከር ውጭ ምን ይባላል የሚለው ነው። በእርግጥ ጥበቃው ጥብቅ ነው፣ በራሱ ግንዛቤ ይሄን ማድረግ ይችላለሁ ብሎ ይፈጽማል የሚል ግምት ነው። ሙሉ ሙሉ ነው። ሊያመልጥ ተሞክሯል ማለት የጥበቃውን ጥብቅ መሆን አያቅም ወይ፣ ይሄ ሰው ተገቢ ያልሆነ ባህሪዎች እያሳየ ነው ብያለው። እና ቅድም ምን ልንል እንችላለን ነው። ከዚህ ውጭ አሁን ብቻቸው ነው ታስረው ያሉት፣ ወይንም ደግሞ ከሌሎች እስረኞች ጋር ነው የምገኙ ታስረው ያሉት? ያው አቶ አብዲ ሲያዙም ጀምሮ በእርግጥ ለርሳቸውም ጥበቃ ማድረግ ይገባ ስለነበረ ለብቻቸው እንዲያዙ ነው የተደረገው። በወቅቱ የነበረው በህዝብ ዘንድ የነበረ ስሜት ስላለ ከእስረኛ ጋር ቢቀላቀሉ የሚፈጠሩ ነገሮች ይኖራሉ የሚል ግምት ስለነበረ ከሌሎች እስረኞች ጋር እንዲገናኙ አልተደረገም። ሰው የተቆጣ ሰው ነው የነበረው። አድር ተደርጎ አልተፈጸመም የተባሉ በደሎችም አስከፊዎችም ስለነበሩ የተጠረጠሩበት ወንጀል እርምጃም ሊያስወስድባቸው ስለሚችል ለእሳቸው ጥበቃ መደረግ አለበት፣ እንደ አንድ ተጠርጣሪ መጠበቅ አለበት ጸጥታ ኃይሉ እጅ እስካሉ ድረስ። ስለዚህ ለብቻቸው እያዙ ነው የተደረገው። ለብቻቸው የተያዙበትንም ክፍል ነው በር መስታወት የሰበሩት። ከዚህ ውጭ ደግሞ በእሳቸው ላይ ጫና እንደደረሰባቸው እየሰማ ነው ወይንም ደግሞ ያነበብ ነው። በእሳቸው ላይ የተደረገ ጫና እንዲህ አይነት ጥያቄ ቀርበው ያውቃል። ያው የጠቅላይ አቃቢ ጋር እንዱ ስራ ሰው ምርትን ከማስከበር አንጻር የትኛውን አያያዝ መከታተል ነው ያልኩት። ይህን ስራ ከጀምሩ ምርመራው ሲጀመር ጀምሮ ባለሙያዎችን መድበን ነው እኛ ማብረድ እየሰራን ያለ ነው። ከጀምሮ እያንዳንዱ ሂደት ላይ ዚግዚ ጋር በቦታ ውጨት በመገኘት እዚህ በፖሊስ ኮሚሽን በሚደረገው ምርመራ ላይ ባለሙያ በመደብ ነው የምንሰራው ና ጊዜ ቀጠሮ የቃ ላይ የመርማሬ ፖሊስ ማንዴት ስለሆነ ላይ መገኘት ካለመቻላችን በስተቀር ሌሎች ሰዎች ላይ ሂደቱን እየተከታተልን ነው የምንለው ማንም ሰው ገብቶ ሊያየው በሚችል ሁኔታ ነው። ምናልባት እንደውም አንዳንዱ ሲያነሳ የነበረው ኦቨር ሆነ የእሳቸው ሁኔታ ቀኑ ሙሉ ያል ያልተቋረጠ ጥያቄዎች፣ ረዥም ሰዓት አብሯቸው የሚቀመጥ እንደዚህ እንደዚህ ምንድነው ለእሳቸው የተለየ ነገር ያደረጋችሁት የሚሉ አንዳንድ ወቀሳዎች ከመምጣታቸው በስተቀር እውነት ለመናገር የተለየ እሳቸው ላይ ጫና የሚሰጥን ነገር አለመያዙን ነው በእኛ በኩል የታዘም ነው። እንደ አንድ ተጠርጣሪ እሳቸው ሁሉንም ዘዴ ለመጠቀም ሊሞክሩ ይችላሉ። ከዚህ ምርመራ ቆሞ እሳቸው ላይ የሚቀርበውም የሚጀምረው ሂደት የሚቋረጠጡበት መንገድ ፍርድ ቤት ለማሳመን የሚችሉትን ሁሉ ጥረት ያደርጋሉ ብዬ ነው የማስበው ና ባለፈው ጊዜም ሲያነሱ ነበር። አሁንም እሳቸው ይሄ ውሸት ነው ቢሉ የሚገርም አይደለም። ጫና አለብኝ ቢሉም የሚገርም አይደለም። የምንጠብቀው ነው ከሚያሳዩት ባህሪ አንጻ አቶ ፍቃዱ ጽጋ ስለ ጊዜው እጅግ አድርጌ አመሰግናለሁ። ይገልስልን የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራችን ለመመለስ ብንፈልግም ላቀረብነው ጥያቄ መልስ ሳይሰጠን ወራት አለፉ ሲሉ ቅሬታ አሰምተዋል። ቀደም ሲል ጥገኝነት ጠይቀው እዚያው ይኖሩ እንደነበረ እና ቁጥራቸው 350 እንደሚሆኑ የተናገሩት እነዚሁ ኢትዮጵያውያን ጥያቄያቸውን ያቀረቡት ለተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር መሆኑን አመልክተዋል። ስለ ጉዳዩ የተጠየቀው ጅቡቲ የሚገኘው የኢትዮጵያ ኤምባሲ ጉዳያቸው በመንግስታቱ ድርጅት ተቋም እጅ ላይ በመሆኑ ጣልቃ መግባት እንደማይችል ለቪኦኤ ገልጿል። በዩኤንኤችሲአር የአልአዴ የጥገኝነት ጠያቄዎች መጠለያ ጣቢያ ዋና ኃላፊ በበኩላቸው በፈቃደኝነት የመመለስ ጥያቄያቸው በሂደት ላይ እንደሚገኝ ተናግረዋል። መስታወት አድራጋው ሁሉንም አነጋግራ ተከታዩን ዘግባለች። በጅቡቲ አልአዴ በተባለ የተባበሩት መንግስታት የስደተኞች መጠለያ ጣቢያ ከ20 ዓመታት በላይ ኖረናል፣ 350 እንሆናለን ያሉን ከተለያዩ የኢትዮጵያ አካባቢ ፈልሰው የመጡ ስደተኞች የጉዞ ሰነድ እንዲዘጋጅላቸው ና የመቋቋሚያ ድጎማ እንዲሰጣቸው ጠይቀዋል። ሁሉም ስደተ ጋዜጠኞች ስማቸው በግልጽ እንዲነገር አይፈልጉም። ከዘጠና አንድ ደርግ በሚፈርስ ጊዜ ከዛ ከአሰብ አካባቢም ከተለያየ ኢትዮጵያ ክፍል የገቡ የደርግ ወታደር የነበሩ ሌሎችም ሲቪሎች አሉ። እኛ ደግሞ በፊት በነበረ ሁኔታው ጥሩ ስላልነበረ የግድ ጠፍቼ ድንበር አቋርጬ ነው ወደ ጅቡቲ ገብቼ ጥገኝነት ጠይቀን ሁላችንም በአንድ የስደተኛ ካምፕ እንኖራለን እና ስንኖር ብዙ ችግሮች አሉብን እንደ ሌላው ስደተኛ ካምፕ ፋሲሊቲ የተሟላ ነገሮች የተሟሉበት ቦታ አይደለም። ይህ ከመሞት መሰረት በሚል ሀሳብ ይህን ያላት እዚሁ እየወለድን ልጆችን ደግሞ ሌላ ልጅ እየወለዱ እንኖራለን እና የህይወት ለውጥ የለንም። ሀገሪቱ ምንም አይነት ስራ መስራት አይቻልም ዜጋ ካልሆነ በስተቀር። እኛም ሀገራችን ላይ ገብተን የሀገራችንን ዋትን ብንሞትም ብንኖርም እሱ ይሻለናል ብለን ተደራጅተን ስም ዝርዝራችንን ጽፈን ለሚመለከታቸው ቢሮ አመለከትም። ዩኤንኤችሲአር ጅቡቲ ቅርንጫፍ በኤምባሲ ለኢትዮጵያ ኤምባሲ ሁሉ ጽፈናል። ግን እስካሁን የተሰጠን መፍትሄ የለም። አሁንም አለን። ስንት ትሆናላችሁ? በአጠቃላይ በአጠቃላይ ወደ ሶስት መቶ ሀምሳ አካባቢ እንሆናለን ማለት ነው። ቤተሰባችን ሀያ ስምንት አመት ይኖራለ። ከዛ ደረጃው እንደ እንደነገርኩች ወደ ጅቡቲ ተሰደው መኖር የጀመሩት ሌላው ስደተኛ በዚሁ መጠለያ ውስጥ ትዳር መስርተው የሀያ አመት ልጅ አድርሰዋል። ወደዚህ አሁን የመጣሁት እና ከጓደኞች ጋራ እኔ በአስራ ዘጠኝ መቶ ዘጠና አንድ ዓመት ድረስ ግንቦት ወር ነው የመጣሁት በኢትዮጵያ ሰማኒያ ሶስት ይኸው ሀያ ስምንት አመት ነው። በምን ምክንያት ነው ከኢትዮጵያ የወጡት? በዛ ሰዓት እንግዲህ ያው የጦር ባል ነበር። እኛ ወር ግንባር ነው የነበርነው። የመንግስት ለውጥ ተደረገ። የመንግስት ለውጥ የሚደረግበት ሰዓት እንግዲህ በቀጥታ ከአሰብ ወደ ጅቡቲ መግባት አጋጣሚ ነው ድጉ የነበረን ሌላ ምርጫ አልነበረንም። መንገዶችን ዝግ ነበሩ። ከዛ በኋላም ደግሞ ወደ ሰ ተመለሱ መሄድ አጋጣሚውን አላገኘንም። ሌላ ነ ሌላዋ ስደተኛ በአል አዴም የስደተኛ መጠለያ ውስጥ ከሀያ አምስት ዓመት በላይ ኖረዋል። በዚሁ መጠለያ ልጅ ወልደው አሳድገዋል። የልጅ ልጆችም ለማየት በቅተዋል። ጥያቄያችን አንድና አንድ ነው። መግቢያ የለን። ቤተሰቦች አልቀዋል። ቤተሰብ የለን። ልጆች አፍርተናል። የልጅ ልጅም አይተናል። መውደቂያ የለንም። ለአንድ ቀን የሚያስተናግደንም የለን። እስካሁን ሀያ ስምንት አመት አስቀምጣችሁናል። አሁን ግን ወደ ሀገራችን መግባት እንፈልጋለን። መጠለያ ይሰራለን፣ መቋቋሚያችንን ስጡን። የራሳችንን ማረፊያ እና መቋቋሚያችንን ከፈጡ እኛ ነገም እለት ቢያነሱን ሀገራችንን ገብተን ከወገኖቻችን ጋር ለመቀላቀል ዝግጅንን። ጥያቄያችን መጠለያ ይሰጠን ነው። በቤተሰብ መስርተዋል። በጣም በጣም በጣም የልጅ ልጅ አይቻሉ። የልጅ ልጅ እዚሁ መጠለያ ውስጥ መጠለያ ውስጥ የልጅ ልጅ ያውም ልጄ አለች አጠገቤ፣ ሁለት ልጆች ነው የወለደችው የወለድ ኳት ልጄ ያ አባት ረዳት ሆኜ ከእግዚአብሔር ጋር ይኸው ይሄንን ችግር እየገፋን ነው። ኑሯችሁ ምን ይመስላል? በዚህ በካምፕ ውስጥ ያው ኢትዮጵያዊ ስለሆንን እርስ በርስ እንደጋገፋለን እንጂ ኑሯችን በጣም ከባድ ነው። ሚስ ዘጠኝ ኪሎ ዱቄት፣ ግማሽ ሊትር የምንሆን ዘይት በወር ይገርምሻል። በእውነት ነው የምልሽ ይሄ ጨለማ ነው። አንድ ሳሙና ለወር፣ አንድ የሻይ ብርጭቆ ስኳር ወር ግን ኢትዮጵያዊ ስለሆንን በመጠለያው ተወልደው አድገው ልጆች የወለዱ ወጣቶችም ይገኛሉ። እነዚህ ወጣቶች ከሁሉ በላይ የሚያስጨንቃቸው የማንነታቸው ጉዳይ እንደሆነ ይገልጻሉ። ከድርጅቱ የስደተኛ መታወቂያ ውጭ ዜግነታቸውን የሚያረጋግጥላቸው መታወቂያ የላቸውም። ከነዚህ መካከል ስሟን እንዳንጠቅስ የጠየቀችን ወጣት በተወለደችበትና ባደገችበት መጠለያ እሷም የሁለት ልጆች እናት ሆናለች። እኔ

ተጠቃሪ ካላዳቸው የከን የተሻለ ድ ያገኛሉ ማለት እኛ እየትን ይወት ላዩ ይችላሉ። አሁን ነገሮች ከተስተካከሉና ጥሩ ከሆነ ማለት ነው ወደ ወደ ሀገር የሚሄዱ ነገር ከተጣጠሩ ወደ ሀገር ከገባ ማለት ነው ለልጅ ልጆቻችን ስደትን አናወርስም፣ ስደት በእኛ ይብቃ፣ ወደ ሀገራችን መልሱን ነው ያልነው ይላሉ። ሌላው ስደተኛ ስደት ለልጅ አውርሳል፣ እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበደ። ስለዚህ ወደ ሀገር ቤት የመመለስ ጥያቄ ነው እንግዲህ ለሚቻሩ የሰጡት ነው ራሱ ወደ አገር ምን እንደምንሆን ራሱ። በጅቡቲ የኤፌድሪ ልዩ መልእክተኛ እና ባለሙሉ አምባሳደር ሻሜ ቦ ሲሳሞ ስደተኞቹ በተባበሩት መንግስታት የስደተኞች ጥበቃ ስር በመሆናቸው ኃላፊነቱን ዩ ኤን ኤች ሲ አር ለኢትዮጵያ ኤምባሲ አሳልፎ እስከሚሰጥ ምንም አይነት እገዛ ኤምባሲው ማድረግ እንደማይችል ገልጸውልናል። በዩ ኤን ኤች ሲ አር ስር ያለው ስደተኛ በህቁም የአንድ ሀገር መንግስት በአምሳ ሜትር ክልል ውጭ መጥፋት የማይችልም ኦልሬዲ አንደር ዘ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው። አሁን ደግሞ በሀገራችን ምቹ ሁኔታ ተፈጥሯል። ፕሮቴክሽናቸው ከተነሳ ወደ ሀገር መግባት ይችላል። እዚህ በኛ የተያዘ ያለ ካምፕ ውስጥ የተወለዱ ልጆች የእነሱ ዜግነት ጉዳይስ ዩኤንኤችሲአር ነው። ይህንንም ችግር ለሆኑ ከኢትዮጵያዊ ወላጅ እናትና አባት የተወለዱ ስለመሆናቸው የዩኤንኤችሲአር ሰርቲፊኬት በጅቡቲ ሆስፒታሎች ናቸው። ዘመቻ የጅቡቲ መንግስት ሰርቲፊኬት ሲሰጥ ፋሚ መሆኑን ያሳያል። ይህን ፕሮሴስ በዚህ መልኩ ነው ያለው። በጅቡቲ የዩኤንኤችሲአር አልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና የስደተኞቹ ወደ ሀገራቸው የመመለስ ጥያቄን ተቀብለው አስፈላጊ መረጃ በማሰባሰብ ጉዳዩን በጥልቀት እየመረመሩ እንደሆነ ይናገራሉ። የጥገኛ ጠያቂ ኢትዮጵያውያንን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው። ከኢትዮጵያ መንግስት ጋር ስለ ጉዞአቸው ተነጋግረናል። ጉዳያቸው በምን ሁኔታ ላይ እንደሚገኝም ለስደተኞቹ ለራሳቸው አስረድተናቸዋል። ገና መመለስ የሚገባቸው በርካታ ጥያቄዎች አሉ። ወደ ሀገራቸው ሲመለሱ የሚያስፈልጋቸው የደህንነት ጥበቃን ጨምሮ ከተመለሱ በኋላ ሕይወታቸውን እንዴት ሊመሩ እንደሚችሉ ጥናት በማድረግ ላይ ነን። በዚህ ዓመት መጨረሻ ሁሉም ነገር ተጠናቆ በሰላም ወደ ሀገራቸው እንደሚገቡ ተስፋ አደርጋለሁ። በጅቡቲ በዩኤንኤችሲአር ስር ያለው የአልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና በመጠለያው የተወለዱ ልጆች ዜግነትን በተመለከተ ጨምረው ገልጸውልናል። ከኢትዮጵያውያን ወላጆች የተወለዱ ልጆች በትውልድ ኢትዮጵያዊ ናቸው። ስለማንነታቸው ማንነታቸው የምንጠራጠረው ነገር የለም። በዚህም ችግር የሚገጥመን አይመስለኝም። ከቤተሰቦቻቸው በምንም መንገድ መነጠልም አንችልም። የተባበሩት መንግሥታት የስደተኞች መርጃ ድርጅት ዩኤንኤችሲአር በድረገጹ ባወጣው የቅርብ መረጃ መሰረት ከ27ሺህ የሚበልጡ ጥገኝነት ጠያቄዎች በጅቡቲ ይኖራሉ። ጥገኝነት ጠያቄዎቹ በአብዛኛው ከኢትዮጵያ፣ ኤርትራ፣ ሱማሊያ፣ ከቅርብ ዓመታት ወዲህ ደግሞ ከየመን የተሰደዱ ናቸው። ረሃብ የሌለባት አለም የዚህ ዓመት የአለም የምግብ ቀን መሪ ቃል። ይህ ሀሳብ በተጨማሪም የዓለም የምግብና የግብርና ድርጅት ኤፍኤኦ ግብ ነው። ጥቅምት ስድስት በአለም ዙሪያ የሚካሄዱ ክንዋኔዎችም የምግብ እጥረት ላለባቸውና ለተራቡ ትኩረት ለመሳብና የሁሉም ሰው ምግብና የተመጣጠኑ ምግቦችን የማግኘት ዋስትና እንዲረጋገጥ ቅስቀሳዎችን ለማድረግ ይጥራሉ። ምንም እንኳን ምግብን ለሚያስፈልጋቸው በማድረስ በኩል ብዙ እርምጃ እየተካሄደ ቢሆንም ስርጭቱና ስኬቱ ግን በዓለም ዙሪያ የተመጣጠነና የተስተካከለ አለመሆኑን የዓለም የረሃብ ሰንጠረዥ አሳይቷል። ያለፈው የአውሮፓ ዓመት 2017 ሪፖርትና ሰንጠረዥን እንደሚያሳዩት ስር በሰደደ ረሃብ ምክንያት የሚሰቃዩ በሚሊዮኖች የሚቆጠሩ ሰዎች ዛሬም አሉ። ብዙ ሀገሮች ባሉባቸው ቀውሶች ምክንያት አጣዳፊ የሆነ የምግብ አቅርቦት የሚያስፈልጋቸው ሲሆን ለበረታ ቸነፈርም የተጋለጡ ብዙ መሆናቸው ተገልጿል። የቴክኖሎጂና የሰው ሰራሽ አእምሮ ምጥቀት እየገባ ባለበት ደረጃ ዓለምን ለመመገብ ግዙፍ አስተዋጽኦ እንደሚኖረውም እየተነገረ ነው ይሁን እንጂ በቴክኖሎጂ የተራመደው የዓለም ክፍል በድህነት ውስጥ የሚገኘውንና በማደግ ላይ አለነው የሚባለውን ወደ ኋላ የቀረ ዓለም ለመድረስ የብዙ መሰናክሎችና ፈተናዎች እንዳሉበትም እየተነገረ ነው። ኤልዛቤት ሊ ከኦስተን ቴክሳስ ያጠናቀረችው ዘገባ አለ። ሰለሞን አባተ እንዲህ አቅርቦታል። በዓለም ዙሪያ ከዘጠኝ ሰዎች አንዱ ረሃብተኛ ነው። ቁጥሩ እያደገ መሆኑ የሚያሳስባቸው ብዙ ናቸው። ምክንያቱ ደግሞ ድህነት ብቻ አይደለም። በግጭቶችና በተፈጥሮ አደጋዎች ምክንያት የሚከሰተው ረሃብ እየጨመረ ሲመጣ እያስተዋልን ነን። ሮበርት ኦፕ የተባበሩት መንግሥታት የዓለም የምግብ መርሃ ግብር WFP ባልደረባ ናቸው። የዓለምን የምግብ እጦት ችግሮች ለመጋፈጥ የሰብአዊ አገልግሎት ድርጅቶች አዲሱን የሰው ሰራሹን አእምሮ ወይም የቴክኖሎጂውን የረቀቀ ራስ አዘዝ ጥበብ ለመጠቀም እየመረጡ መሆናቸውን ሮበርት አፕ ይናገራሉ። የረቀቀው ራስ አዘዝ ቴክኖሎጂ እያበረከተልን ያለው የሰው ልጅን አቅም ማሳደግ ነው። ሰውን ወይም ሌሎች ሀብቶችን ስለመተካት አይደለም እየተነጋገርን ያለነው፣ ተጨማሪ ነገሮችን ስለመስራት ነው። ንግግሩ ስንሰራቸው ደግሞ በሰው አቅም ብቻ ከሚሰሩበት ብዛትና ጥራት በተሻለ ሁኔታ ለማውጣት ነው። ራሳዘዙ ምጡቅ ቴክኖሎጂ ወይም አርቲፊሻል ኢንቴሊጀንስ በምህፃር ኤ አይ ይባላል። በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ገበሬዎችን ለማገዝ የሚያስችሉ ግዙፍ ቀመሮችን ለማስላት የሚያስችል ነው። በተጨማሪም በግጭቶችና በተፈጥሮ አደጋዎች የተጠቁ አካባቢዎችን ለይቶ ለማየትም ያስችላል። መረጃዎቹን ወይም ዳታዎቹን ገበሬዎች ከእጅ ስልኮቻቸው ማግኘት እንደሚችሉ የቢልና ሜሊንዳ ጌትስ ፋውንዴሽን ውይ ስቲዋርት አመልክተዋል። ያሉህን የተለያዩ መረጃዎችና የአፈር ካርታ መረጃ ኤ አይ እንዲተነትንልህ ስታስገባ ለእኔ መረጃውን ልታቀብለኝ ትችላለህ። ይህም ማለት የማበቅለውን ተክል ወይም ሰብል መቼ መትከል ወይም መዝራት እንዳለብኝ፣ ምንና እንዴት መትከልና መዝራት እንዳለብኝ ትነግረኛለህ ማለት ነው ዚኒ ታታታ ደግሞ ኤክስፕራይዝ የሚባል ተቋም ባልደረባ ናቸው። ቴክኖሎጂዎቹን ሰው ሰራሹን አእምሮ ራሳዘዙን አዘዙን መሳሪያ ወይም ሮቦቶችን፣ ጠቋሚ መሳሪያዎችን አንድ ላይ ስታቀናጅ፣ ያኔ ተአምር ይፈጠራል። የሰብሉን መጠን ከማሳዎች በገፍ ለማፈስ የተመቸ ሆኗል ማለት ነው። ይሁን እንጂ ይላሉ የቢልና ሜሊንዳ ጌትስ ፋውንዴሽኗ ኡይ ስቲዋርት በማደግ ላይ ያለው ዓለም አዳዲሶቹን የቴክኖሎጂ ውጤቶች ለማግኘት በበዛው ጊዜ የመጨረሻው ነው። 0 ዛሬ እየተራበ ካለው 815 ሚሊዮን ሰው ወደ 814 ሚሊዮን የሚሆነው የእጅ ስልክ እንደሌለው በውርርር መናገር እችላለሁ። ቴክኖሎጂው ቢኖር እንኳ ሌሎች መሰናክሎች አሁንም እንደተደቀኑ ናቸው። ከእነዚህ ከሚራቡ ሰዎች ብዙዎቹ እንግሊዝኛ አይናገሩም። እናም ከእነዚህ ቴክኖሎጂዎች ጠቃሚ የሆኑትን መረጃዎች ካገኘን በኋላ ለእነዚያ ሰዎች ማስተላለፉም ራሱ አንድ ችግር ነው። እነዚህን የቴክኖሎጂ ውጤቶች ወደ እነዚያ በማደግ ላይ ያሉ ማኅበረሰቦች ዘንድ ለማድረስ ጊዜ ቢፈጅም፣ ግን እየተንጠባጠበም ቢሆን ዛሬ የምግብ እጥረት ለሚያንገላታቸው ገበሬዎች መድረሱ አይቀርም ይላሉ የላንድ ኦሌክስ ድርጅቱ ቴዲ በቀለ። ቴክኖሎጂው ተፈጥሯል። ትላልቅ ንዋይ አፍሳሾች ወደ አካባቢዎቹ ገብተዋል። አሁን ቴክኖሎጂውን የሚጣጣም እንዲሆን ለማድረግ እያረቅነው ነው። ይህ ደግሞ ዋጋውም አነስ እንዲል ያደርገዋል። ዛሬ በበለጸጉ አገሮች ውስጥ ያሉ ነገሮች በአራትና በአምስት ዓመታት ውስጥ ወደዚያ በማደግ ላይ ያለ ዓለም ይደርሳሉ ብዬ አስባለሁ። የዓለምን የረሃብ ችግር ለመጋፈጥ ሥራ ፈጣሪዎች በየሀገሮቻቸው ውስጥ ማድረግ የሚችሉትን ሁሉ ማሰብና መላ መምታት እንዳለባቸው በሰብአዊ አገልግሎት ተቋማት ውስጥ እየሰሩ ያሉት ባለሙያዎች ይመክራሉ። ዛሬ የተራቡ ሁሉ በቂ ምግብ እንዲያገኙ የታዳጊ ሀገሮቹ ገበሬዎች ሰው ሠራሹን አእምሮ አርቲፊሻል ኢንቴሊጀንስን መጠቀም እንዲችሉ መሰልጠን አለባቸው። እንግዲህ በጀመር ነው ሙዚቃ ነው የምንሰናበታቸው። ትንሽ ለየት ያለ መልእክት ያለው ነው። አንቺ ነሽ የመረጥሽው፣ እኔ የመረጥኩት ደስ ይላል ምቱ። ደስ ስለሚል ነው የመረጥኩት። ትንሽ ሀሳቡ ትንሽ ጠንከር ቢል ደስ ይለኛል እንደ ሙዚቃ። የዛሬ የጋቢና ጉዟችን እንግዲህ በዚ ተጠናቋል። አድማጮች በፌስቡክ ቪኦኤ አማሀሪክ በትዊተርም እንዲሁ ጋሽታ ጋቢና ቪኦኤን በመጠቀም አስተያየቶቻችን አድርሱን። ሰላም በጤና ያገናኘ Büre Gaga